ድርቅን ተከትሎ በኢትዮጵያ ሶማሌ ክልል የተከሰተው የአጣዳፊ ተቅማጥና ትውከት ወይም አተት በሽታ ስርጭት በሰባ ከመቶ መቀነሱን የጤና ጥበቃ ሚኒስቴር አስታውቋል። የሚኒስቴሩ ቃል አቀባይ አቶ አህመድ ኢማኖ ለአሜሪካ ድምፅ እንዳብራሩት በቀን ይመዘገብ የነበረው የተጠቂዎች ቁጥር ከሰባት መቶ ወደ ሁለት መቶ ሀያ ሁለት ዝቅ ብሏል። የኢትዮጵያ ጤና ጥበቃ ሚኒስቴር ቃል አቀባይ አቶ አህመድን ያነጋግረው እስክንድር ፍሬው ከአዲስ አበባ ተከታዩን ዘግቧል። የጤና ጥበቃ ሚኒስቴር ቃል አቀባይ አቶ አህመድ ኢማኖ እንደሚሉት የአጣዳፊ ተቅማጥና ትውከት በሽታ በኢትዮጵያ ሶማሌ ክልል የተከሰተው ከድርቅ ጋር በተያያዘ ነው። ድርቁን ተከትሎ በመጣው የውሃ እጥረት ምክንያት ካለፈው መስከረም ጀምሮ በሽታው መከሰቱን ያስረዱት ከአስራ አንዱ የሶማሌ ክልል ዞኖች በዘጠኙ በሽታው ተከስቶ እንደነበር የተጠቁት አካባቢዎች ግን ውስን መሆናቸውን አቶ አህመድ አብራርተዋል። ላይ ዞኖቹ በሙሉ በበሽታው ኤፌክት ሆነዋል የሚል አለ። በተወሰኑ ኤሪያዎች ላይ ነው የተከፈቱ ችግሮች ናቸው። ይህም ሆኖ የበሽታው ስርጭት እየቀነሰ መምጣቱን ቃል አቀባዩ አስታውቀዋል። ከአስር ቀናት በፊት በቀን ይመዘገብ የነበረው የታማሚዎች ቁጥር ከሰባት መቶ በላይ እንደነበር፣ ትናንት የተመዘገበው ግን ሁለት መቶ ሀያ ሁለት መሆኑን በማሳያነት ጠቅሰዋል አቶ አህመድ። ከዘጠኙ ዞኖች አካባቢ በተወሰኑ ወረዳዎች ይታይ የነበረው አሁን ሙሉ በሙሉ እየተጠቃለለ ወይም ደግሞ እየቆመ እየሄደ ያለበት ሁኔታ ነው ያለው። ይህም ማለት እንግዲህ አሁን ያለው በሶስት ዞኖች በተወሰኑ ወረዳዎች ላይ ይገኛል። የሚመዘገበው የታማሚ ቁጥርም በሽታው ስርጭት ሊቀንስ የቻለውም በአገር ደረጃ በተደረገው ከፍተኛ ርብርብ መሆኑን ነው አቶ አህመድ ያስረዱት። ይኸው ማለት እንግዲህ እንደ ሀገር የኮማንድ ፖስት በፌዴራል ደረጃ አለ። በክልሉም እንደዚሁ የፌዴራል የክልሉ ኮማንድ ፖስት ተቋቁሟል። ይህንን ኮማንድ ትግራይ ከሀረሪ ክልሎች እንዲሁም ከድሬዳዋ ከአዲስ አበባ ከተማ አስተዳደሮች እንደዚሁም ከፌዴራል ሆስፒታሎች ጭምር ከፍተኛ ቁጥር ያለው ልምድ ያለው ባለሙያ እንዲዘምትና እዛ አካባቢ ላይ ያለውን ችግር ለማስወገድ ስራ እንዲሰራ የተደረገበት ሁኔታ አለ። ከዛም ባሻገር ደግሞ ያው የአጋር ድርጅቶቻችንም ከኛ ጎን ተሰልፈው የክልሉ ጤና ቢሮ ጋር በመሆን ስራ በመሰራቱ አሁን በሽታው እንግዲህ በቅርብ ጊዜ ውስጥ ይቆማል የሚል እንትን ያለን እየቀነሰ የመጣበት ደረጃ ላይ ይገኛል አሁን። ሰሞኑን ወደ ሶማሌ ክልል በሄድኩበት ወቅት ከክልሉ ፕሬዚዳንት አቶ አብዲ መሀመድ ኦማር ጋር ባደረግኩት ቃለ ምልልስ ከፌዴራል መንግስት ዶክተሮች፣ ነርሶች የመጡበት ሁኔታ እንዳለ ይሄንኑ በሽታ ለመቆጣጠር ገልጸው ነበር እና ቁጥራቸው ካለዎት አቶ አህመድ እስካሁን ድረስ ምን ያህሉ ናቸው እዛ ያሉት? ባለፈው ከአምስት መቶ በላይ ነው፣ ከዚህ ያንቀሳቀስ ነው። እንደገና አሁን ቅድም ካሉ ካልኳቸው ክልሎች ጭምር በማስተባበር እንትን ያ አሁን ባለፈው ሳምንት ራሱ ሶስት ቀን አራት ቀን በፊት ከስልሳ በላይ ባለሙያዎች ወደዛው ቦታ ልከናል። እንግዲህ ድርቁ እንደሆነ መነሻው እርስዎ ገልጸዋል፣ ሲገለጽም ቆይቷል። በኢትዮጵያ ሶማሌ ክልል ለተከሰተው የአጣዳፊ ትውከትና ተቅማጥ ወይም አተት በሽታ ስለዚህ ለድርቁ እየተሰጠ ያለውን ምላሽ በሽታውን ለመቆጣጠር ከሚደረገው ጥረት ጋር በማቀናጀት እየተሰራ ያለ ስራ አለ ወይ? አቶ አህመድ፣ ከዚህ ጋር ተያይዞ ድርቁ በቀጠለበት ሁኔታ አሁን በሽታውን ቁጥጥር ላይ መዋል ቢቻል እንኳን ወደፊት በዚህ መንገድ እንዳይከሰትስ ምን አይነት ስራ የተሰራ ነው? ይህንን ያብራሩልኝ። እንግዲህ ትልቁ በዚህ ከድርቁ ጋር ተያይዞ በጋራ ሌሎች ሴክተር መስሪያ ቤቶች በሙሉ አንድ ላይ ሆነው አጠቃላይ ሁኔታዎችን ነው የመከላከል ስራ ሲሰሩት። አሁን እኔ የጠቀስኩት የጤና ጉዳይ ስለሆነ ባለሙያ የሚጠይቅ ስለሆነ እሱ ላይ ያለውን እንቅስቃሴ ለማሳየት ሞከርኩኝ እንጂ አጠቃላይ በሀገር አቀፍ ደረጃ ይሄንን የድርቁንም ሁኔታ እና አጠቃላይ ከሱ ጋር ተያይዞ የሚመጡ ችግሮችን ለማስወገድ በሚያስችል መልኩ በጋራ ነው የሚሰራ። አሁን ለምሳሌ የውሃ አቅርቦትን ስንወስድ ከምግብ እጥረት ወይም ደግሞ ግብ አቅርቦት ጋር ተያይዞ የሚታይ ና እየቀረበ ያለበት ሁኔታ ነው ያለ። እንደውም አንዳንድ አካባቢዎች ላይ ተጨማሪ የውሃ ጉድጓዶችን፣ ውሃ ማግኛ ቦታዎችን ጭምር በሀገር አቀፍ ደረጃ ባለው የድርቅ መከላከል ና መቆጣጠር የኮማንድ ፖስት አማካኝነት በጋራ የሚሰሩ ስራዎች አሉ። እንደ አውሮፓውያን አቆጣጠር ለ2017 ይፋ የተደረገው የሰብአዊ እርዳታ ጥያቄ ሰነድ ኤችአርዲ እንደሚያመለክተው በተለይ በአርብቶ አደር አካባቢዎች በተከሰተው ድርቅ ምክንያት አምስት ነጥብ ስድስት ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ ያስፈልጋቸዋል። ከነዚህ ውስጥ 1.7 ሚሊዮን ወይም ከሩብ በላይ የሚሆኑት ደግሞ በኢትዮጵያ ሶማሌ ክልል ይገኛሉ። ለአጣዳፊ ተቅማጥና ትውከት በሽታ ምክንያት የሆነውም ይሄው ድርቅ እንደሆነ ነው እየተገለጸ የሚገኘው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ